ሰላም፣ ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን በውስጣችን የሚሰማንን ስሜት ለመቀየር፣ ለሁኔታዎች ያለንን እይታ እንዴት መቀየር እንዳለብን እናያለን። እንዲሁም ስለዚያች መበለት ያላትን ሁሉ ስለሰጠችውና ኢየሱስም አይቶ ስላደነቃት ሴት ታሪክ አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም እስከ ፕሮግራማችን ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ፣ በጌታ በኢየሱስ ስም እናመሰግንሃለን ስለ ሰጠን ስለዚህ ጊዜ ሁሉ፣ ክብር ላንተ ይሁን። አምላካችን ሆይ፣ አሁን ደግሞ የሰጠንን ይህን ጊዜ እንድትባርክልን፣ እንድታስተምረን፣ ማስተዋልና ጥበብን እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። አሜን። Zia biran lehlin beka, zui beka nal beka. Zia biran lehlin beka, ez zui beka nal It's um ድህቴ፣ ሆይ አንዳንድ ጊዜ የሆነ ቦታ ለመሄድ ተዘጋጅተሽ ልክ ልትሄጂ ከቤት ስትወጪ ያልተጠበቀ ዝናብ ቢያወርደው ምን አይነት ስሜት ነው የሚሰማሽ? ሰዓቱ ይረፍዳል፣ ያሰብሽውን በአግባቡ ማከናወን አትችም። ይህ ብቻም አይደለም፣ አለባበስሽ ራሱ መቀየር አለበት ብዙ ነገር ያናጋል። ላንቺ ይህ ቢሰማሽም በተቃራኒው ደግሞ የጓሮ አትክልቷ የጠወለገባት ሴት ይህ ዝናብ በመዝነቡ እጅግ በጣም ትደሰታለች። አየሽ፣ ውድ እህቴ ሆይ ለአንድ ተመሳሳይ ለሆነ ክስተት ሁለት ሴቶች የሚሰጡት ምላሽ ወይም ስሜታቸው ፍጹም የተለያየ ነው። ሁላችንም ለተለያዩ ነገሮች የሚሰማን ስሜት የተለያየ ነው። እንዲሁም ሌሎች ሰዎች ስለኛ የሚያስቡበት መንገድ ግራ የሚገባንም ጊዜ አለ። አንዳንድ ጊዜ አሁን የተሰማን ስሜት ተቀይሮ ቆየት ብለን ሌላ አይነት ስሜት ሊኖረንም ይችላል። ለተመሳሳይ ሁኔታ ማለቴ ነው። ይህ የሚሆነው አስተሳሰባችንን ስንለውጥ ነው። ለምሳሌ ያክል የአንዲትን ሴት ገጠመኝ ላካፍልሽ። ሰናይት ትባላለች። ሰናይት አካል ጉዳተኛ ስለሆነች ቶሎ ቶሎ መራመድም ሆነ ቶሎ ቶሎ መጻፍ ያስቸግራታል። ይሁን እንጂ ወደ ዩኒቨርስቲ ከመግባት አላገዳትም። ከስድስት ዕልህ አስጨራሽ ዓመታት በኋላ ባለፈው ዓመት ተመርቃለች መመረቄን ሳስብ እፎይ ከዚህ በኋላ ጥናታዊ ጽሑፍ መጻፍ የለም ብዬ እደሰታለሁ በሌላ በኩል ደግሞ በጣም አዝናለሁ ምክንያቱም የምወዳቸውን ጓደኞቼን አጥቻቸዋለሁ ብላለች ሰናይት አብረን ያሳለፍነው እጅግ ውብ የሆኑ ጊዜያት ፍቅራችን ህብረታችን ሁሉ አሁን የለም አዝናለው ትላለች። ግን አንድ ነገር ማድረግ እንዳለብኝ ተረድቻለሁ። ያም አስተሳሰቤን ቀይሬ ስሜቴም መቀየር ያ ከጓደኞቼ ጋር ያሳለፍኩት ሁሉ በውስጥ ያለ እንዳጣዋቸው ለምን አስባለሁ? ትዝታቸው ሁሌም ከኔ ጋር ይኖራል። በቃ የዚያን ጊዜ ስሜቴ ጥሩ ይሆናል ትላለች ሰናይት። ውድ እህቴ ሆይ ሰናይት የወሰነችውን አስተውለሻል? በአብዛኛው አስተሳሰባችን ስሜታችን ላይ ተጽዕኖ ያደርጋል። ስለዚህ ለሁኔታዎች ያለንን አስተሳሰብ ካስተካከልን ስሜታችንም ይስተካከላል። አንዳንድ ጊዜ በሁኔታዎች በጣም እንበሳጫለን። ግን እንደዚያ ስንበሳጭ ራሳችንን አንድ ጥያቄ እንጠይቅ። እንዲህ እንበል፣ ይህንን ሁኔታ ልረዳበት የምችልበት ሌላ የተሻለ መንገድ ይኖር ይሆን? እንበል ይህ ማለት ግን ያበሳጨንን ነገር ችላ ማለት አይደለም። ከዚያ ይልቅ ከዚያ ሁኔታ የምንወጣበት መንገድ እንዳለ ለማየትና ለማመቻቸት ነው። ምናልባት ከዚህ በፊት እንደዚህ አይነት ተመሳሳይ ሁኔታ ገጥሞኛል፣ እንዴት ተወጣሁት? የሚለውን ልናስብ እንችላለን። እንደዚህ ስናደርግ የተሻለ አዎንታዊ በሆነ መልኩ ነገሮችን እንድንረዳ ወይም እንድናስብ ራሳችንን እናመቻቻለን። አስተሳሰባችንን መለወጥ ከቻልን ስሜታችንን መለወጥም እንችላለን። ምሳሌን ውሰድ። ልጆች አሉሽ። እነዚህ ልጆች ደግሞ አደጋ እንዳይደርስባቸው ትፈልጊያለሽ። ስለዚህ ያለምንም እረፍት ትጠብቂያቸዋለሽ። ከዚህም የተነሳ እጅግ ይደክምሻል፣ ያሰለችሻልም። ነገር ግን በአይምሮሽ ውስጥ ደስታን ስለሽ ከልጆችሽ ጋር አብሮ መሆንና ጊዜን ማሳለፍ አብረሽ ለመጫወት ከወሰንሽ በአብሮነትሽ ትደሰችበታለሽ ፣ ሸክም አይሆንብሽም። ከነርሱ ጋር መሆንሽ ደስታና እርካታን ይሰጥሻል። ከሁሉ የሚበልጠው ደግሞ ልጆችሽ አንቺ እረኛ ወይም አጋች እንደሆንሽ ሳይሆን እንደ ጓደኛ ስለሚቆጥሩሽ በጣም ይደሰታሉ። ከነርሱ ጋር መሆንሽ ያስደስታቸዋል። ያለዚያ ግን አንቺ የማትኖሪበትንና እንደፈለጉ የሚሆኑበትን ጊዜ መናፈቅ ይጀምራሉ። ሌላ ምሳሌ ምን ውሰድ። ሁል ጊዜ የምትሰሪው ስራ አለ እንበል። ያንን ስራ አትወጂውም፣ ከባድ መስሎ ይታይሻል። ምናልባት እየተማርሽ ከሆነ ማጥናት ከባድ ሊሆንብሽ ይችላል። ከዚህ የተነሳ የሚሰማሽ ስሜት ጥሩ አይደለም። ይሁን እንጂ እስኪ ደጋግመሽ አስቢው። ከባድ ቢሆንብሽም ስትጥሪ ስትጥሪ እንዴት ጥሩ አጥኚ እንደሚወጣሽ ታያለሽ። ያንን ተግባር ደጋግመሽ መሞከርሽ የበለጠ እንድትረጅው ያደርግሻል። ያ ደግሞ ለነገሩ አዎንታዊ ምላሽ እንዲኖርሽ ያደርጋል። ውድ እህቴ ሆይ ነገሮች ከባድ ቢሆኑም ወደፊት ከመሄድ ሊያስቀሩሽ አይገባም። አንዳንድ የማትወጃቸው ነገሮች ቢገጥሙሽስ? ለምሳሌ እንደ መኖሪያ ቤትሽ የመሳሰለው። ምናልባት ቤትሽ በጣም ጠባብና የማያምር ቢሆን፣ በቂ መኝታ ስፍራ የሌለው ቢሆንስ? የቤቱን ጥበትና አለማማር ካሰብሽ ውስጥሽ የሚመጣው ስሜት ደስ አይልም። ነገር ግን ያንም ማሰብ ትተሽ በጣም ብዙ ሰዎች ቤት እንደሌላቸው ብታስቢ አሊያም በጦርነት በተፈጥሮ አደጋ ምክንያት ቤታቸው ፈርሶ በየቦታው የፈሰሱትን ሰዎች ብታስቢ ቤት ስላለሽ እግዚአብሔርን ታመሰግኛለሽ። የዚያን ጊዜ በዛችው ጠባብ ቤት ውስጥ እንዴት የሚያምር ሁኔታን እንደምትፈጥሪ ማሰብ ትችያለሽ። በአይምሮሽ የምታስቢው ነገር ነው ስሜትሽን የሚገዛው። እያየን ያለነው አስተሳሰባችን ስሜታችን ላይ ያለውን ተጽዕኖ ነው። ከተከታዩ የመሸጋገሪያ ሙዚቃ በኋላ እንመለሳለን። አብራችሁን ቆዩ። I'm <laughs> etched ተቀምጣችሁት ያላችሁት ተስፋ ለሴቶችን ነው የዛሬው ትኩረታችን አስተሳሰባችንን በመቀየር ለሁኔታዎች ያለንን ስሜት ማስተካከል እንደምንችል ነው። ታዲያ ሌላውን ሰው እንዴት ነው መርዳት የምንችለው? ማለት አንድ ስለ ተፈጠረ ሁኔታ እጅግ ያዘንን ሰው ከዚያ አይነት ስሜት እንዲወጣ እንዴት እንረዳዋለን? ይህ እንግዲህ እንደየሁኔታው ይለያያል። ልንረዳቸው የምንችለው የሁኔታውን ሌላ አቅጣጫ በማሳየት ነው። የዚያን ጊዜ ለሁኔታው ያላቸውን አስተሳሰብ ሲቀይሩ ስሜታቸውም ይቀየራል። መግቢያው ላይ ያነሳኋት ሰናይት አንዲት ጓደኛዋን እንዴት እንደረዳችን ነ ይህች የሰናይት ጓደኛ ልክ እንደ ሰናይት አካል ጉዳተኛ ናትና እንደ ልቧ መራመድና የፈለገችበት ቦታ በቶሎ መድረስ አትችልም። ይህም እጅግ ያናድዳታል፣ ያበሳጫታል። ይህንኑ ትመጣና ለሰናይት ትነግራታለች። ምንኛ ከሰው እኩል አይደለን! አንድ ቦታ ለመድረስ በጣም ብዙ ጊዜ ይፈጅብናል፣ ብላ አማረረች። ሰናይት ግን አስተሳሰቧን ለመቀየር በእርግጥ እንዳልሹ ቶሎ አንደርስም፣ ለምሳሌ ቤተ ክርስቲያን ለመሄድ በሰዓቱ ለመድረስ ቀደም ብለን ከቤት መውጣት አለብን ይሁን እንጂ ረጅም መንገድ ስንጓዝ የእግዚአብሔርን ቃል ለማሰላሰልና ብቻችንን ከእግዚአብሔር ጋር ለመነጋገር ጥሩ ዕድል ይፈጥርልናል። ከሌሎቹ ይልቅ ስለ እግዚአብሔር የበለጠ እያሰብን ወደ ቤተ ክርስቲያን እንደርሳለን አልቻት። አየሽ ውድ እህቴ ሆይ ለነገሮች ያለን አስተሳሰብ ስሜታችን ላይ ያለውን ተጽዕኖ ይህች ሴት በሁኔታው እየተማረረች ነበር። ሁኔታውን መቀየር አይቻልም። ነገር ግን አስተሳሰቧን መቀየር ይቻላል። የዚያን ጊዜ እርሷም ስሜቷም ይቀየራል። ውድ እህቴ ሆይ በሆነ ሌላ ሰው ሕይወት ውስጥ ሰውየው ወይም ሴትየዋ ከተረዳችበት ሌላ የተሻለ መንገድ ሲታየን ያንን ለዚያ ሰው ለማሳየት ስንሞክር በጣም ጥንቃቄ ማድረግ አለብን። በመጀመሪያ የእነርሱን ስሜት መረዳታችንን ማሳየት አለብን። ስሜታቸውን እንደምናከብረው መግለጽ በተለይ በተለይ እንደዚህ ሊሰማሽ ሊሰማህ አይገባም ማለት የለብንም። ምክንያቱም እነርሱ እንደዛ ተሰምቷቸዋል። ሌላው ለሚነግሩን ነገር ጥሩ አድማጭ መሆን አለብን። ስንሰማቸውም ስሜታቸውን በሚጋራ መንፈስ መሆን አለበት። ሐዘናቸው እንዳሳዘነን መግለጽ ያስፈልጋል። ይህ እንደ ተረዳናቸው ስለሚገልጽላቸው እነርሱን ለመርዳት በር ከፋች ነው። ከዚያ በኋላ ነው ለኛ የተሰማንን የተሻለ ያልነውን መንገድ መጠቆም የሚገባን ወይም በዚያ ሁኔታ ላይ ያለንን ለየት ያለ አስተሳሰብ ማስረዳት ያለብን። ነገር ግን ይህንን ሁሉ አድርገንም የራሳችንን ሀሳብ ስናስረዳ ቀስ ብለን በብዙ ጥንቃቄና ስሜታቸውን እያነበብን መሆን ይኖርበታል። ማወቅ ያለብን ሐሳባችንን መቀበል ወይም አለመቀበል እንደሚችሉ ነው። ሙሉ መብቱን እንስጣቸው። ትክክለኛ እኔ ነኝ ብለን ድርቅ ማለት የለብንም። ከማንም በላይ ያሉበትን ሁኔታ የሚረዱት እነርሱ ስለሆኑ የእኛ ድርሻ መንገድ ማሳየት ብቻ ነው። ሐሳባችንን ከተቀበሉት አስተሳሰባቸውን በመለወጥ ስሜታቸውንም ሊቀይሩ ይችላሉ። እንግዲህ ዛሬ እያየን ያለነው ስለ ሁኔታዎች ያለንን አስተሳሰብ በመቀየር ስሜታችንን ማስተካከል እንዴት እንደምንችል ነው። አሁንም ቆይታችሁ ከኛ ጋር ይሁን። ከተከታዩ ዝማሬ በኋላ ተመልሰን እንገናኛለን። ለመመጣችሁት ያላችሁት በምስራች ድምጽ መገናኛ አገልግሎት በተስፋ ለሴቶች ዝግጅት ክፍል ተዘጋጅቶ የሚቀርብላችሁን ፕሮግራማችንን ነው። የዛሬው ዝግጅታችን ትኩረት በሚያጋጥሙን ሁኔታዎች አስተሳሰባችን ለስሜታችን የሚሰጠው ትርጉም ላይ ነው። አሁን ደግሞ ከመጽሐፍ ቅዱስ አንድ ታሪክ አብረን እናያለን። ይህ ታሪክ ከዛሬ ሁለት ሺህ ዓመት በፊት ኢየሱስ በምድር ላይ እያለ የተከናወነ ነው። ይህም ሁኔታ በተለያየ እይታ ሲታይ እናስተውለዋለን። ይህ ታሪክ በጣም አጭር ነው፣ ነገር ግን በጣም አስፈላጊ ነው። ኢየሱስ በቤተ መቅደስ ለሰዎች እያስተማረ ነበረ። እያስተማረ የነበረውም ስለ እውነተኛ አምልኮ ነበር። ቃሉን እናንብበው፣ የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 4 ላይ ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት ሁለት ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ ይላል። ይህ ታሪክ በጣም አጭር ታሪክ ነው፣ ነገር ግን ልዩ ታሪክ ነው። ኢየሱስ ያየውን አስተውለሻል? በመጀመሪያ ባለጠጎችን ተመለከተ። ከዚያ ደግሞ ያችን ድሃ መበለት ተመለከተ። ባለጠጎቹ ካላቸው ሲጥሉና፣ ያቺ ድሃ ያላትን ሁለት ሳንቲም ስትጥል ተመለከተ። በእርግጠኝነት ያቺ ድሃ መበለት ከጣለቻቸው ሁለት ሳንቲሞች የባለጠጎቹ ገንዘብ የበለጠ ጠቃሚ ነው። በመቅደሱ ውስጥ ያሉት ሰዎች ሳይገርማቸው አይቀርም። ምክንያቱም ኢየሱስ የድሃዋን ስጦታ የበለጠ ነው ስላለ። ለምንድነው እንደዚያ ያለው? ምክንያቱም ያቺ ድሃ መበለት ያላትን ሁሉ ነው የሰጠችው። በእነዚያ በሀብታሞች ስጦታና በዚህች ድሃ መበለት ስጦታ መካከል ትልቅ ልዩነት አለ። ኢየሱስ ያስተማረው ይህንኑ ነው። ያቺ ድሃ የተሻለውን ሰጠች፣ ምክንያቱም ባለጠጎቹ ካላቸው ጥቂቱን ነው የሰጡት እርሷ ግን ያላትን በሙሉ ሰጠች። ይህ ማለት ኢየሱስ በምንሰጠው ገንዘብ መጠን ላይ አይደለም ትኩረቱ። የእርሱ ትኩረት የምንሰጠው ነገር በእኛ ላይ የሚያመጣውን ጉድለት ወይም ዋጋ ነው። ባለጠጎቹ ያንን ስለሰጡ የሚጎድልባቸው ምንም ነገር የለም። ነገር ግን ለዚያች ለድሃ መበለት የቀረላት ነገር የለም። ይህ ማለት ኢየሱስ ያለንን ነገር በሙሉ እንድናጣ ይፈልጋል ማለት አይደለም። በሌላ ስፍራ የእግዚአብሔር ቃል የሚለውን እንመልከት። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ደግሜ ላንብበው። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ስለዚህ ይህ ማለት እግዚአብሔር በምንሰጠው ነገር ብዛት ላይ አይደለም ትኩረቱ። ነገር ግን ለመስጠት በልባችን የሚሰማን ስሜት ላይ ነው። የራሳችን አመለካከት ነው ነገሮችን ለመስጠትም ለመተውም የሚያስችለን። ለመስጠት ስንወስን በልግስና እንድናደርገው እግዚአብሔር ይፈልጋል። ያንንም ያከብረዋል። ይህ ማለት ያለንን ጊዜ ለሌላ ሰው በጣም ለሚፈልገን ሰው መስጠትንም ይመለከታል። ምናልባት ለታመመ ሰው የምንወስደውን ምግብም ይመለከታል ወይም የሆነ የማጽናኛ ቃላት ለሌላ ሰው መስጠትንም ይመለከታል። ነገር ግን ምንም ይሁን ምን የምንሰጠው በደስታና በቸርነት ልናደርገው እንጂ እየተጸጸትን እያዘንን መሆን የለበትም። ይህ ነገር በሁልጊዜ የሕይወት ምልልሳችን ውስጥ ተግባራዊ እንድናደርገው እግዚአብሔር ይፈልጋል። እግዚአብሔር ከምንም በላይ አመለካከታችንን ያከብራል። ከምናደርገው ነገር ይልቅ ያደረግንበትን መንፈስ ያያል። በሌላ ስፍራ ኢየሱስ ለታይታ ስለሚጸልዩና የሌሎችን እይታ ለመሳብ ብለው ስለሚያደርጉ ሰዎች ሲያስተምር ነበር። ከዚያ ይልቅ እግዚአብሔር በቅንነት ከእርሱ ጋር የሚነጋገሩትን ሰዎች ይወዳል። በማቴዎስ ወንጌል ምዕራፍ ስድስት ከቁጥር አምስት እስከ ሰባት እንዲህ ይላል ስትጸልዩም እንደ ግብዞች አትሆኑ፤ ለሰው ይታዩ ዘንድ በምኵራብና በመንገድ ማእዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ልፍኝህ ግባ፣ መዝጊያህንም ዘግተ በስውር ላለው አባትህ ጸልይ፤ በስውር የሚያይ አባትህም በግልጥ ይከፍልሃል፣ ይላል። እንዲሁም በአንደኛ ጴጥሮስ ምዕራፍ አራት ከቁጥር አስራ አራት እስከ አስራ ስድስት እንደዚህ ይላል ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔርን መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። እንዲሁም በሮሜ አምስት ከቁጥር ሶስት እስከ አምስት ላይም እንደዚህ ይላል ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለ ፈሰሰ ተስፋ አያሳፍርም ይላል። ውድ እህቴ ሆይ እግዚአብሔር ጥበበኛ አምላክ ነው። ስለዚህ ሁልጊዜ እርሱ ነገሮችን የሚያይበትን መንገድ ማጥናትና መረዳት እጅግ ጠቃሚ ነው። በተከታዩ መዝሙር ቆይታ እናድርግና እንመለሳለን። ወዳጆ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።